ሳይንስ ሳይንስና ሕብረተሰብ ከዛፉ ላይ ወርድ ዳ በእግሯ መሄድ የጀመረችው ሉሲ ድንቅ ነሽ ሳይቸግራት እንደገና እንደ ተመልሳ ዛፉ ላይ ወጥታ የመንጠልጠያ ባላ ባሎቹን ወዲያና ወዲህ ስትዘል ከዛፉ ላይ ወድቃ መሬት ላይ ተንኮታክታ ተሰባብራ ሞተች የሚለውን ዜናቸውን ሰሞኑን ባወጡት አምዶቻቸው ላይ እዚህ አውሮፓና እዚያ አሜሪካ በየዕለቱ እየታተሙ የሚወጡ ጋዜጣዎች የዛሬ ሦስት ሚሊዮን ዓመት የደረሰውን አደጋ እንዴት እንደነበር ተመራማሪዎቹን ጠይቀው በሰፊው ስለ እሷ ሁኔታ እነሱ መጽሐፉ መርጠዋል። አጽማ ላይ የተገኘውም ጭረትና ስንጥቆች፣ ስብራትም ሳይንቲስቶቹ እንዳሉት ይህ የሚያሳየው አለ ጥርጥር ከዛፍ ላይ ወድቃ የስብራት አደጋ እንደደረሰባት ተስማምተው እንዳሉት ያረጋግጣል ብለዋል። ዶክተር ጆን ካፕልማንና በሳቸው በእሳቸው ዙሪያ በቴክሳስ በኦስትን ዩኒቨርሲቲ የተሰበሰቡት ሳይንቲስቶች ኔቸር በሚባለው መጽሔት ላይ በጋራ እንደጻፉት ሉሲ ወድቃ መሰበር ብቻ ሳይሆን እዛው አወዳደቋ ኃይለኛ ስለነበር ሳትሰቃይ ጭጭ ብላ እንደሞተችም ግምታቸውን ሳይንቲስቶቹ የመጽሔቱ አምድ ላይ አስፍረዋል። ከሚስተር ካፕልማን ጋር ሆነው እዚያ መጽሔቱ ላይ ያሰፈሩት ጥናት ሌሎቹን ሳይንቲስቶች ብድግ ብለው ይህን አምኖ ዝም ብሎ መቀበል ያስቸግራል ብለው ግምቱን የጥናቱንም ውጤት ውድቅ አድርገውታል ከተቃዋሚዎቹም ውስጥ የሉሲን አጽም የፈልገውና ቆፍረው ያገኙት በርካታ ጠበብቶችም እንደተነበበው አብረው ይገኙበታል በእነሱም እምነት ይህ አሁን አጽሟ ላይ ተገኝ የሚባለውን ስብራት ሉሲ ከሞተች ወዲህ ላለፉት ብዙ ሚሊዮን ዓመታት ወዲያና ወዲህ አጥንቷን ሲያንከባልለው የቆየው ንፋሱ፣ ድንጋዩ፣ ፀሐዩና የመሬት መንቀጥቀጡ እነዚህ ሁሉ አንድ ላይ ሆነው ተደምረው በአጽሟ ላይ ያመጡት ጉዳት እንጂ እሷ ያኔ የዛሬ ሦስት ሚሊዮን ዓመት ሲያቀብጣት ዘላ ዛፍ ላይ ወጥታ ሳትብሏት ወድቃ ያጋጠማት ስብራት አይደለም ብለው ክርክራቸውን ጠንከራ አድርገው እነሱ ጥናቱን ወደ መጣበት ቦታም መልሰው ሸኝተዋል። ዶናልድ ጆንሰን ሉሲን በአፋር ምድር ያገኙት ምሁር ውዝግቡን ወደ ጎን ትተው ሉሲ በሰው ልጆች ታሪክ ውስጥ ያላትን ቦታ አንስተው ወደ ማስታወሱም ፊታቸውን አዙረዋል። ሰዎች ሁሉ ራሳቸውን አሁን ከእሷ ጋር ያዛምዳሉ። ጥንታዊ አጽሞች የተገኙ ሲባልም ሁል ጊዜ ከእሷ ጋር ተነጻጽሮ ይህኛው አጽም ከእሷ በፊት ነበር ወይም ከእሷ የትውልድ ዘመን በኋላ የተፈጠረ ወይም ደግሞ በቁመቱም በትልቅነቱም ከእሷ ያነሰ ወይም የበለጠ ነበር ተብሎ የሚመዘንበት መለኪያም እሷ ናት። ሰባት ቢሊዮን የሚሆኑ የዓለም ሕዝቦች ከእሷ ከሉሲ የዘር ግንድ ተፈልቅቀው የወጡ ናቸው አለጥርጥርም። ዶናልድ ትራምፕም ከእነሱ ውስጥ አንደኛው ናቸው የሚለውን የቀልድ አነጋገራቸውን ዶክተር ዘረሰናይ አለም ሰገድ ፕሬዚዳንት ኦባማ ያለፈው ዓመት ብሔራዊ ሙዚየምን በአዲስ አበባ ከተማ ሲጎበኙ እግረ መንገዳቸውን አንስተው ፕሬዚዳንቱን ያኔ ወኪላችን እንዳለችው ሳይንቲስቱ አስቀዋል። በዓለም ላይ ከተገኙት ጥንታዊ አጽሞች ውስጥም የሉሲን የሚያክል በብዛቱም ሆነ በቁጥሩ ከእሷ ጋር የሚስተካከል በአሁኑ ሰዓት የትም ቦታ እንደሌለ ብዙዎቹም መስክረዋል። ወደ አርባ ከመቶ የሚሆነውን አጥንቶቿን ተመራማሪዎቹ ሰብስበው አንድ ላይ መቅጠማቸውም ተወዳዳሪ እንደሌለው ብዙዎቹ አምነዋል። ሳንደክምና ሳንንከራተት እጃችን ላይ የወደቀ አጽም አይደለም። እኔና ከእኔ ጋር የነበሩ ባልደረቦቼ በሰሜን ምስራቅ ኢትዮጵያ የቀድሞ የሰው ልጆችን አያትና ቅድመ አያቶች የእነሱን አጽም እየተዘዋወርን እንፈልግ ነበር። በመጀመሪያ የእጅ ቅልጥም አገኘን። ያ ወደ የተቀሩት አጥንቶች ስብሰባም ወሰድን የሚለውን ታሪካቸውን ዶናልድ ጆንሰን አስታውሰው እንደገና ተርከዋል። ሉሲ ቁመቷ አንድ ሜትር፣ ክብደቷ ወደ ሰላሳ ኪሎ የሚጠጋ የአጥንቶቿ ማቀማመጥና ግንባታ ደግሞ በሁለት እግሯ ቀጥ ብላ ቆማ መሬት ለመሄድ መሮጥና መንቀሳቀስ የሚያስችላት የሰውነት ቅርጽ ገንብታ እንደነበር ይመሰክሩላታል። ቀስ በቀስ ተራ በተራ ተገኝቶ የተሰበሰበው የራስ ቅሏ፣ የግርቅልጥሟ፣ የጀርባ ከርካሮያና የጎድን አጥንቷ ከእሷም ጋር የተገኘው የመቀመጫ አጥንቷ፣ በዚያን ጊዜ የነበሩት ሰዎች እንደሚያስታውሱት ትልቅ ደስታ ፈጥሮ ተመራማሪዎቹ በቢትልስ ሙዚቃ ዳንኪራቸውን እንዲረግጡም አርጓል። የዛ ሙዚቃም መጠሪያ ስም ሉሲ። ዶክተር ዶናልድ ጆንሰን መለስ ብለው እንደሚያስታውሱት የተገኘው አጽም መጠሪያም ሊሆን ችለዋል። ያኔ ያሳሰበኝ ነገር ቢኖር አንድ ነገር ብቻ ነው። ገና ከዩኒቨርስቲ ዶክትሬቴን አግኝቼ ተመርቄ የወጣው ወጣት ልጅ ነበርኩኝ። ለዚህ ለተገኘው ትልቅ አጽም ሉሲ ሳይሆን መጠሪያዋ ሌላ ከዚህ ከበድ ያለ ስም ፈልገን እናገኝ ብለን ተጨንቀንም ነበር። አውስትራሊዮፒትኩስ አፋርኒስስ የሚባለውንም የሳይንስ ስም ለእሷ መጠሪያ አድርገን ሰጥተናል። ግን ሉሲ ከሚለው መጠሪያዋ ተላቆ እሷን በሌላ ስም መጥራት ፈጽሞ አልተቻለም። ነፋሱ የበረሃውን አፈርና አሸዋውን እያፏጨው ወደ ላይ መተዋል። ወደ ግራና ወደ ቀኝም እሱን ያዋክበዋል እዚያና እዚህም ክችች ብለው የበቀሉ ወይም የደረቁ የበረሃ ዛፎች ቆመዋል አንዳንዶቹ እሸዋ አላቸው አጠገባቸው የሚታዩ ሳሮች በፀሐይ ቃጠሎም ደርቀዋል ሉሲ የተገኘችበት የአፋር መሬት በዓለም ላይ ኃይለኛ ሙቀት አለ ተብሎ ከሚነገርላቸው አካባቢዎች ሁሉ ይህኛውን የሚደርስበት የለም። እዛ ለመድረስ ሆነ እዛ ለመቆየት አስቸጋሪ ነው። ምስራቅ አፍሪካን ለሁለት ሰንጥቆ ወደ ታች የሚዘልቀው ስምጥ ሸለቆ ከዚህ ቦታ ይጀምራል። ይህ ምድርም ለአጽመ ፈላጊዎችና ተመራማሪዎች የገነት መናፈሻን ያህል ለነሱ ትልቅ ቦታ አለው። provided እዚህ ሸለቆ ውስጥ ያለውና የሚታየው የተፈጥሮ አየር ጠባይ ሙቀቱ ጥንታዊ አጽሞች ሳይፈራርሱ ጥሩ አድርጎ እንደ ድንጋይ ለዘላለም እንዲቆዩ የሚያደርግ ነው። እዚህ ያኔ በጥንት ዘመን ይገኙ የነበሩ ባህሮችና ሐይቆች ለሰው ልጆች እዚያ ሕይወታቸውንና ኑሯቸውንም ለመግፋት እጅግ ግሩም የሆኑ ሁኔታዎችን አመቻችተው የሰጡም ነበር ከነዚህ የሰበሰብናቸው አጽሞች የሰባት ሚሊዮን ዕድሜ የሚቆጠሩ ናቸው። ከሰው ልጆች ጋር ቅርበት ያላቸው ጦጣዎችና ዝንጀሮዎችም እስከ 20 ሚሊዮን ዓመት ወደ ኋላም የሚሄዱ ናቸው። ይህን የሚሉት የኬንያ ብሔራዊ ሙዚየም ባለሥልጣንና ተመራማሪው ሳይንቲስት ሚስተር ፍሬድሪክ ማንድሂልን ለዶች ቬለ ሲያስረዱ የኩራት መንፈስም በፊታቸው ላይ ይታይ ነበር። ደቡብ አፍሪካ ሳትሆን ምስራቅ አፍሪካ ለሳቸው አለ ጥርጥር የሰው ልጆች ዘር የበቀለበት ምድር ናት ብለው ኮርተው ይናገራሉ። አክለውበትም እዚህ ኬንያ የተገኙት ጥንታዊ አጽሞች በጣም አስደናቂ ናቸው። የቱርካና ወንድ ልጅ የሚባለው የአንድ ሕፃን ሙሉ አጽምም የተገኘው እዚሁ ኬንያ ውስጥ ነው። ከዚያም አጽም የተገኘው አንድ ዕውቀት ቢኖር ቀጥ ብለው የሚሄዱት በኋላ የሰው ልጆች ሁሉ አባትና እናት የሆኑት ሰዎች የበቀሉበትም እዚህ አካባቢ ነው። የቱርካና ወንድ ልጅ የሚባለው ሕፃን የተወለደውና የኖረበት ዘመን ከሉሲ ብዙ ሚሊዮን ዓመት በኋላ ነው። በዕድሜው ከሉሲ የሚበልጠው አርዲ ፒቱኩስ የሚባለው ኢትዮጵያ ውስጥ የተገኘው አጽም የኖረበት ዘመን ደግሞ አራት ነጥብ አራት ሚሊዮን ዘመን ነው። በዶክተር ዘረሰናይ አለም ሰገድ የተገኘው ግሩምና ድንቅ የሚባለው አጽም ደግሞ ሶስት ነጥብ ሶስት ሚሊዮን ዕድሜ አለው። ሰላም ኢዘን አልሞስት ኮምፕሊት ስኬለተን ኦፍ የተገኘው የአንዲት የሦስት ዓመት ልጅ አጽም ሦስት ነጥብ ሦስት ሚሊዮን ዓመት ዕድሜ አለው። ተገኙ ተብሎ ከሚነገርላቸው ከጥንታዊ የሰው ልጆች የዘር ግንድ ውስጥም ይህኛው ሙሉ በሙሉ በመሆኑ ማንም የማይደርስበት ተወዳዳሪ የማይገኝለት አጽም ነው። ግሩም የሆነ ረዥም ዕድሜ ያለው የሰው ልጆች የዘር ግንድ ሰንሰለትም በማስረጃ የሚታይበት ቋሚም ታሪክ ነው። ያም ሆኖ ሉሲን አሁን በዝናዋ የሚበልጣት አጽም የለም። ግን ምን ይታወቃል? አንድ ቀን የሰው ልጆችንና የዝንጀሮ ዘሮችን የሚያገናኘውን እስካሁን ድረስ አልተገኘም የሚባለው አጽም አንድ ቀን ብቅ ብሎ ሉሲን እሷ ብቻዋን ከያዘችው ዙፋን ገፍትሮ አስቀንጥሮ ሊጥላት ይችላል። ይህ ግን ብዙ የምርመራ ዘመንንም ይጠይቃል። ይልማ ኃይለ ሚካኤል ለዶይቸ ቬለ ራዲዮ ጣቢያ ከበርሊን ከተማ